ጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችሁ የዛሬ አርብ ህዳር ሰባት 2011 ዓ.ም ምሽት ዝግጅታችንን እናስታውቃችሁ። በወቅታዊ የኢትዮጵያ ጉዳዮች ላይ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን በቃለ ምልልስ ይዘናቸዋል። ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነዚህ ለውጦች ቶሎ እንዲሄዱ ይፈልጋል። እነዚህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች በሌላ ዘገባችን መንግስት ከሙስናና ከሰብአዊ መብት ጥሰት ጋር እየወሰደ ያለው እርምጃ ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከሕግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ሕዝቡም የሕግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኤርትራ ላይ ጥሎት የነበረው ማዕቀብ መነሳ ጥናታትን በተመለከተ አስተያየቶችን ይዘናል። ሌሎች ዘገባዎችም አሉን። ጋቢና ቪኦኤ አብራችሁን፣ ከአድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መተናል። ሰሜናዊና ደቡባዊ ካሊፎርኒያን ባዳረሱት ሰደድ እሳቶች የሞቱት ሰዎች ቁጥር ስልሳ ስድስት ደርሷል። ባለስልጣናት እንዳስታወቁት አሁንም ያልተገኙ በርካታ ሰዎች ፍለጋው ቀጥሏል። ሰሜን ካሊፎርኒያ የተሰማሩትን የእሳት አደጋ ሰራተኞች የአየር ሁኔታው ቀዝቀዝ ብሎ ፋታ ሰጥቷቸዋል። በሰሜኑ የክፍለ ሀገሩ አካባቢ የብዙ ሰዎችን ህይወት ያጠፋው ሰደድ እሳት እየታገሉ ያሉት የእሳት አደጋ ሰራተኞች አየር ሁኔታው ቀዝቀዝ ማለቱን ታግዘው 40 ከመቶውን ተቆጣጥረውታል። በካሊፎርኒያ ታሪክ ከምን ጊዜውም የከፋ የሆነው ቃጠሎ አምስት መቶ ሰባ ኪሎ ሜትር ስፋት ያለው አካባቢ አዳርሷል። ቃጠሎ እንደጀመረ የወደመችው ፓራዳይስ ከተማ በመቶዎች የተቆጠሩ ነዋሪዎች ጠረን በሚከታተሉ ውሾች እየታገዙ ከአመዱ ውስጥ አስክሬኖችን በመፈለግ ላይ ናቸው። ቃጠሎዎቹ በደረሱባቸው አካባቢዎች አሁንም ያልተገኙ ቢያንስ ስድስት መቶ ሰዎች እንዳሉ ተናግረዋል። በሌላ ዜና ዩናይትድ ስቴትስ በሰሜን ኮሪያ ላይ የጣለችውን የኢኮኖሚ ማዕቀብ አታረግብም ሲሉ ምክትል ፕሬዚዳንት ማይክ ፔንስ አስታወቁ። የደቡብ ምስራቅ እስያ ሀገሮች ፒዮንግ ያንግ የኒውክሌር ሙሉ በሙሉ ትጥቋን እንድታሳውግድ ከባድ ግፊት ማድረጋቸውን እንዲቀጥሉ ምክትል ፕሬዚዳንቱ አሳስበዋል። ምክትል ፕሬዚዳንት ማይክ ፔንስ ዛሬ ከሲንጋፖር ጠቅላይ ሚኒስትር ሊ ሂሲየን ሉንግ ጋር ከተወያዩ በኋላ በሰጡት ቃል ሰሜን ኮሪያ ለመጨረሻ ጊዜ ኒውክሌር መሳሪያዎቿን ማጣራት በሚቻል መንገድ እስከምታስወግድ ግፊታችንን መቀጠል አለብን ብለዋል። የተባበሩት መንግስታት ድርጅት የጣልባትን ማዕቀቦች በሙሉ ተግባራዊ ማድረግም አለብን ብለዋል። በመጨረሻም ሰሜን ኮሪያ ባለፈው ወር በቻይና አዋሳኝ ድንበር በኩል ወደ ሀገሯ የገባውና በስር ላይ ያቆየችውን የዩናይትድ ስቴትስ ዜጋ አስወጣለሁ ስትል አስታወቀች። የመንግስቱ የዜና አገልግሎት ባወጣው መረጃ መሰረት ግለሰቡ ሲመረመር በዩናይትድ ስቴትስ ማዕከላዊ የስለላ ድርጅት ትዕዛዝ በህገወጥ መንገድ ገብቻለሁ ሲል ቃሉን ሰጥቷል ብለዋል። ፒዮንግያንግ የተባለው አሜሪካዊ መቼ እንደምታሰጣው ለጊዜው የታወቀ ነገር የለም። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆየው። የጋቢና ጉዟችን ይቀጥላል። ጽዮን ግርማና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በኢትዮጵያ ባለፉት ስምንት ወራት ሁለት ተቃራኒ የሚመስሉ ሁነቶች እየተስተዋሉ ይገኛሉ። በአንድ በኩል የዴሞክራሲ የሕግ የበላይነት የኢኮኖሚ ግንባታ ይታያል። በሌላ በኩል ደግሞ አለመረጋጋት፣ የሰላም መናጋትና ሕገወጥነት በግልም ሆነ በቡድን መጻኢ እድሎች እርግጠኛ አለመሆን ይስተዋላል። ይህንን ወቅታዊ ሁኔታ አስመልክቶ የቪኦኤው ዘጋቢያችን መለስካቸው አመሃ ከአርበኞች ግንቦት ሰባት ሊቀመንበር ከፕሮፌሰር ብርሃኑ ነጋ ጋር ቆይታ አድርጓል። ከጥቂት ወራት በፊት የአርበኞች ግንቦት ሰባት አመራር አባላት የኢትዮጵያ መንግስት ያደረገውን ጥሪ ተከትሎ ወደ አገራቸው በገቡበት ወቅት የድርጅቱ መሪ ፕሮፌሰር ብርሃኑ ነጋ ሰፊ ንግግር አድርገው ነበረ። የንግግራቸው ጭብጥ አርበኞች ግንቦት ሰባት የለውጡን ሂደት እንዴት ይመለከተዋል? የሚለውን የሚተነትን ነበረ። ሦስት ደረጃዎችን ሰጥተውታል፤ የመረጋጊያ፣ የተቋማት ግንባታና ዘላቂ የሀገር የመገንቢያ ጊዜ በማለት ዛሬ በመጀመሪያው ደረጃ የት ላይ እንገኛለን የሚል ጥያቄ ነበረ። መጀመሪያ በዛም ጊዜ ያቀረብ ኢሴንሻል የሚለው የለውጡ ሂደት በምን መልክ ይሄዳል ምን ምን ደረጃዎች ያልፋል፣ የሚለውን የራሳችንን ግምገማ ያስቀመጡበት ነበር እና በዛ ሁኔታ መጀመሪያ ወደ እውነተኛ ዴሞክራሲያዊ ስርዓት እንሸጋገር የሚል አጠቃላይ ስምምነት ካለ፣ ያንን ለማድረግ አገሪቱ ውስጥ ያለውን ሁኔታ በደንብ ገምግሞ የሰለጠነ ዴሞክራሲያዊ ስርዓት ለማቆም ለውጡ በምን በምን ደረጃ መሄድ አለበት፣ መወሰድ ያለባቸው እርምጃዎች ወይም ለውጡ የሚሄድባቸው ሂደቶች ምን መሆን አለባቸው በሚል ያቀረብነው ነውና የመጀመሪያው ስለጠነ ፖለቲካ በመጀመሪያ ሰላምና መረጋጋትን ይፈልጋል። ያን ሰላምና መረጋጋትን መጀመሪያ ማስረገጥ ያስፈልጋል። እሱ ከሆነ በኋላ እና እንደዛ አይነት በሰላማዊ መንገድ ለመነጋገር ለመወያየት የሚያስችል ድባብ ከተፈጠረ በኋላ ዜና ወደሚቀጥለው እና እውነተኛ ዴሞክራሲያዊ ምርጫ ለማድረግ ወደሚያስፈልጉ የተቋም የህግ መሻሻሎች በጋራ ተመክሮ የሚኬድበት ሁለተኛ ደረጃ ይኖራል። ከዛ በኋላ ደግሞ ዘላቂው የአገሪቱ ፖለቲካ በምን መሰረት ላይ ይቆማል የሚለው ጥያቄ ምናልባትም ይሄ ምርጫ በደንብ ከተካሄደና እውነተኛ የህዝብ ውክልና ያለው መንግስት ከተመሰረተ በኋላ እነኚህ ስሱ የሆኑ ሴንሲቲቭ የሆኑ ኢሾች ከህገ መንግስት ጋር የተያዙ ህገ መንግስቱን የመቀየር ጉዳዮች ማሻሻል ጉዳዮች በምን መልክ ይሄዳሉ የሚለው ውይይት ከዛ በኋላ በሰከነ መንገድ ይሄዳል። ይሄ ሶስተኛው ዘላቂው የአገሪቱ የፖለቲካ መሰረት ምንድን ነው የሚለው ላይ የሚደረግ ውይይት ነው። በእነኚህ ሶስት ደረጃዎች አልፋል በሚል ነው እንትን ያደረግነው። ገና የሽግግር ሂደቱ ገና መጀመሩ ነው። እና እነኚህን ደረጃዎች ማለፍ ግዴታ ይሆንብናል ብዬ አስባለሁ። አሁን ገና የመጀመሪያውን የመረጋጋትና የሰላም እንትኑን ላይ በአጠቃላይ እምነት ቢኖርም ገና እሱን ለማስፈጸም የሚያስፈልጉት ምንድን ናቸው የሚሉት በፖለቲካ ኃይሎች መካከል ውይይት ተደርጎ ገና እንትን አልተደረገም። ይሄ ይጀመራል የሚል ተስፋ አለኝ። እዚያም ከዛ ቀጥሎ ደግሞ ወደ ሁለተኛው ደረጃ በእነኝሁ የፖለቲካ ኃይሎች መካከል የሚደረግ ውይይት ይጀመራል ብዬ ተስፋ አደርጋለሁ። አሁን ያለው ገና የመጀመሪያውንም በደንብ ውይይት በማድረግ እና በመነጋገር በፖለቲካ ኃይሎች መካከል የሚደረገው ውይይት አልተጀመረም ግን ሁላችንም ተስፋ የምናደርገው ይሄ ይጀመራል ብለን ግን እስካሁን ድረስ እንግዲህ ከአርበኞች ግንቦት ሰባት አኳያ ያደረጋችሁት ሙከራ የለም ያለውን አለመረጋጋት እኳ የተሻለ ማድረግ ምን ልፋት ምን ጥረት አርጋችኋል አይን በሁለት መልኩ ልናየው እንችላለን ይህን። አንደኛው እኛ በራሳችን እንደ ድርጅት በአመለካከት ደረጃ ድርጅታችን ይዞ የሄደው ነገር ለግጭት ምክንያት እንዳይሆን በቀና ውይይት ላይ የተመሰረተ እንዲሆን ከሕዝብ ጋር የምናደርጋቸው ውይይቶች ወደ ግጭት እንዳያምሩ ከመንግስት የጸጥታ ኃይሎች ጋር እየተነጋገርን በምን መልክ እናድርገው ችግር ይኖራል በሚባል ጊዜ ጊዜዎችን እያስተላለፍን በፊት ካሰብናቸውም ምኖች የተወሰኑትን ብቻ ነው ያደርግ ነው። ወደፊት የምናደርገው በዛ መልክ ነው። በተቻለ መጠን ድርጅታችን በምንም አይነት ለግጭት ምክንያት እንዳይሆን ወር ለግጭቶች መፈጠር ሁኔታውን ወደዛ የሚገፋ ነገር እንዳያደርግ በጥንቃቄ እየሄድንበት ነው። ከመንግስት ኃይሎች ጋር እየተነጋገርን ነው የምናደርገው። ይሄ አንደኛው በራሳችን የምንወስዳቸው እርምጃዎች ናቸው። በተለያዩ ቦታዎች ትንኮሳዎችም ምናምን በሚኖሩ ጊዜ አባሎቻችን፣ ደጋፊዎቻችን ወደዛ አይነት ግጭት ውስጥ እንዳይገቡ ከመምከር ጀምረን ኢቨን እንደዚ አይነት ትንኮሳዎች በሚኖሩ ጊዜ መሸሽ ለጊዜውም ቢሆን መብታችን ነው ብለን እንኳን ብናምን ከህብረተሰባችን ጋር የመነጋገር የትም ቦታ የመነጋገር መብት አለን። ይሄ ነው ዴሞክራሲያዊ ስርዓት ማለት ለመፍጠር የምንፈልገው ስርዓት ይሄ መሆኑን እንኳን እያወቅን ለጊዜው ግን በስሜት የሚነዱ ብዙ ነገሮች ባሉበት ሁኔታ፣ ብዙ አለመረጋገቶች ባሉበት ሁኔታ ወደዚ አይነት ግጭት ውስጥ እንዳይሄድ ጥንቃቄ የምናደርገው ነገር አለ። ዛ ይሄ የመጀመሪያው ነው። ሁለተኛው ግን እንደዚህ አይነት አገራዊ ውይይት እንደሚያስፈልግ፣ እንደ አገራዊ መስማማት እንደሚያስፈልግ የፖለቲካ ኃይሎች በነኚህ ጉዳዮች ዙሪያ ውይይት ማድረግ እንዳለባቸው ከሚመለከቷቸው የፖለቲካ ኃይሎችም ጋር ይሁን ከመንግስት ሰዎችም ጋር እንወያያለን በዚህ ጉዳይ ላይ እና በእነኝህ ሁለት መንገዶች ነው እየሄድንበት ያለ ነው። ወደዛ እንዲኬድ መንገዱን ለመጥረግ የሚያስፈልጉ ስራዎች እንዲሰሩ በመንግስትም በኩል በፖለቲካ ድርጅቶችም በኩል እነኝህን ውይይቶች በድርጅታችን ደረጃ እነኝህን ውይይቶች እናደርጋለን። ይሄ ግን አንድ ድርጅትና ከአንድ እንትን ጋር የሚደረግ ብቻ አይደለም። ሁሉንም ማካተት ስላለበት ይሄን ደግሞ በተወሰነ ደረጃ መንግስት ነው ኃላፊነቱን ወስዶ ይሄ የለውጥ ኃይሉ በመንግስቱ ውስጥ ያለው የለውጥ ኃይሉ ነው ይህንን ኃላፊነት ወስዶ ማድረግ ያለበት ብለን እናምናለን። ይህንን እንዲያደርጉ ሐሳብ እንሰጣለን። ሰታችኋል ሰጣናል አው እስቲ ነው ወደ ኋላ ልውስ ልሉትና ምናልባት በገዥው ፓርቲ ባሉት የለውጥ አራማጆች አማካይነት የተፈጠረው ለውጥ እስካሁን ድረስ ብዙ ሄዷል። ግን በአሁኑ ጊዜ የበለጠ አለመረጋጋት አለ። በተለይም ደግሞ እናንተ እና ሌሎችም ተቃዋሚ ድርጅቶች ተባበ ውጭ የነበሩት ከመጡ በኋላ አለመረጋጋቱ ተባብሰዋል የሚባል ነገር አለ። በእርሱ አስተያየት በአሁኑ ጊዜ በኢትዮጵያ ውስጥ ያለው የሰላም እጦትና አለመረጋጋት ምክንያቶቹ ምንድን ናቸው ይላሉ? ያለንበት የለውጥ ሂደት ነው። በለውጥ ሂደት ላይ ሁለት አይነት ያለመረጋጋት ምክንያቶች አሉ፣ ሁሉ ጊዜ። አንደኛው ይህንን የለውጥ ሂደት የማይደግፉ ኃይሎች የተረጋጋ ሁኔታ እንዳይፈጠር ሆን ብለው የሚያደርጉት እንትናለ። እነኚህ ኃይሎች ጉልበታቸው ሙሉ ለሙሉ አልመከነም። እዚህ በቀድሞ ስርዓት ብዙ ገንዘብ ሲያካብቱ የነበሩ ሰዎች ናቸው። ለውጡ ገና ስር ድረስ ዘልቆ ዋናው ይሄ ለውጥ አራማጅ ከምትላቸው ኃይሎች በታች ያሉ መዋቅሮች ውስጥ ገና በደንብ ጠልቆ አልገባም። ብዙ ጭንቀት አለ። በብዙ እዛም ውስጥ ያሉት ሰዎች መካከል ምንድነው፣ የወደፊት እጣችን ምንሆንነው፣ የለውጥ ተባለት እስከ መጨረሻው ከሄደኛ ምን እንሆናለን፣ ምናምን የሚል ፍርሃትም ያላቸው ሰዎች ስላሉ እነኚህን ለውጡን በዋናነት ከላይ ሆነ የሚዘውሩት ሰዎች ያላቸውን ሀሳብ ነው ወይ አለመረዳት፣ ወይ ቢረዱም የራሳቸው ጥቅም ይነካብናል ብሎ የሚያስቡ ኃይሎች ያሉበት ሁኔታ ስላለ በእነሱ በኩል የሚፈጠሩ ያለመረጋጋት ምክንያቶች አሉ። ይሄ አንደኛው ነው። ሁለተኛው ደግሞ በማህበረሰቡ በኩል ደግሞ የለውጥ ፍለጋው ግፊት በጣም ኃይለኛ ነው። ይሄ የለውጥ ፍለጋ ነገር ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኝህ ለውጦች ቶሎ እንዲሄዱ ይፈልጋል። ይሄ እነኝህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በአንድ በኩል የችኮላ ችግር አለ፣ በሌላ በኩል ደግሞ ለውጡም እንዳይኖር የማደናቀፍ የሚፈልጉ ኃይሎች አሉ። ይሄ በጣም ካላጋነነው በሁሉም የለውጥ ሂደቶች ላይ ያሉ ነገሮች ናቸው። አንዳንድ ጊዜ ብዙ ጊዜ የምንረሳው አዲስ ስርዓት መፍጠር ጨዋታ አይደለም። አዲስ ስርዓት መፍጠር በጣም በጣም ብዙ ችግሮች አሉበት ነው ዴሞክራሲያዊ ስርዓት ለረጅም ጊዜ የጀመሩ ሀገሮች የፈረንሳይን አብዮት ብታየው ከመቶ ዓመት በላይ ፈጅቷል፣ ተረጋግቶ እንደው ሪል እንትን ስርዓት እስኪሆን ድረስ። የእኛ አገር ደግሞ ብዙ የተወሳሰቡ ችግሮች አሉበት። ነው ብዙ ትዕግስት የሚጠይቅ ብዙ በብልሃት የምትሄድባቸው ጉዳዮች አሉ። እነኛን ነገሮች እስክታገኝና እንደው የተረጋጋ መደላደል እስክደርስ ድረስ እንደነኛ አይነት መንገራገጮች መኖራቸው ምንም ሊገርመን አይገባም። ኤግዛጅሬትድ መሆን የለበትም። በለውጥ ጊዜ ደግሞ ግጭቶች የሚባባሱት በተለይ እንደዚህ አምባገነን ከሆነ ስርዓት ውስጥ ስትወጣ አምባገነን ስርዓት እነኝን ለውጦች እንትን አፍኖ ነው አስሮ ገድሎ ገርፎ ማንም ሰው ምንም ነገር እንዳያደርግ። ይሄን ነገር ወደበለጠ ኢቬንቹዋሊ ወደበለጠ ግጭት እንደሚወስድ በደንብ ታይቶ ሀገሪቱ ልትፈርስ የምትደርስበት ደረጃ ላይ ከደረሰ በኋላ የለም፣ ይሄ መንገድ አያስኬድም፣ በአዲስ መንገድ እንሂድበት፣ የዜጎች መብት የተከበረበት እንትን እንሂድ ስትል የምትፈጥረው ክፍተት አለ። ህብረተሰቡ ያንን የለውጥ ግፊት በቶሎ እንዲሆንለት የሚያደርገው መግፋት አለ። እንደ በፊቱ አታስረውም፣ አትደበድበውም። ገና ህብረተሰቡ የዚህን የለውጥ አካሄድ በደንብ ተረድቶ የሚካሄድበት በአንድ ጊዜ የሚሆን ነገር እንዳልሆነ ደረጃ በደረጃ የሚሆን ነገር እንደሆነ እስኪረዳ ድረስ እነኝህ ግጭቶች ይኖራሉ። እኔ በጣም ሊያስገርመን አይገባም። ሁሉ ነገር አልጋ በአልጋ ቢሆን ነው ሊያስገርመን ይገባ ነበር። ዋናው አይናችንን ከኳሱ ላይ እንዳናነሳ ሊፈጠሩ የምንፈልገው ስርዓት ምን እንደሆነ በደንብ አውቀን፣ ይሄን ስርዓት ለመፍጠር ደግሞ ከወጣንበት መከራና ከተፈጠረው በጣም የተወሳሰቡ ችግሮች በዚህ በ27 ዓመት ከተፈጠሩት የተወሳሰቡ ችግሮች ወጥተን ወደ አዲስ የተረጋጋ ስርዓት ለመሄድ ጊዜ የሚወስድ መሆኑ እስከዛ ድረስ ግን እነኚህ ቅድም ባልኳቸው ምክንያቶች ግጭቶች ሊኖሩ የሚችሉ መሆኑ እነኚህ ግጭቶች ግን በአዲስ ያፈታት ዘዴ እንደ በፊቱ በጉልበትና በእንትን ብቻ ሳይሆን በአዲስ ያፈታት ዘዴ ለመፍታት በመንግስትም ተቋማት መካከል ገና የጠነከረ አዲስ የአፈታት እንትኖች በሌሉበት የድሮ ስርዓት በተወሰነ ደረጃ ሰፖርት ሲያደርጉ የነበሩ ተቋሞች ስለሆኑ የነበሩት የሚያውቁበት ከዚህ በፊት የሄዱበት የነበረውን ነገር ይዘው በአንዳንድ ጊዜ በሱ ሲገፉበት፣ የለም፣ ያ አስኬድም በአዲስ መንገድ መካሄድ አለበት የሚባለው ገና ተቋማዊ መሰረት ይዞ በደንብ ጠንክሮ በማይሄድበት ሁኔታ እነዚህ ችግሮች ምንም የምትወጣባቸው ከነሱ ታይቀር የብሔራዊ አንድነት መንግሥት ቢቋቋም የተሻለ ሰላምና መረጋጋት ያመጣል የሚሉ የተቃዋሚ ፓርቲዎች አሉ። ይህን ጥያቄ እናንተ እንዴት ታዩታላችሁ? ፕሮፌሰር ብርሃኑ ለዚህና ለሌሎች ጥያቄዎቼ መልሶቻቸውን ሰጥተውኛል። በሚቀጥለው ዝግጅት ይዤ ቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በዜጎች ላይ ሲደርስ የነበረው የሰብአዊ መብት ጥሰትና ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከህግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። መንግስት የህግ የበላይነትን ለማስከበር በሚያደርገው ጥረት ከጎኑ መሆናቸውን የተናገሩት አስተያየት ሰጪዎች እርምጃው በተዋረድ ወደታች መውረድ አለበት ብለዋል። ይህ በእንዲህ እንዳለ የአማራ ዲሞክራሲያዊ ፓርቲ አዴፓ ባወጣው መግለጫ ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሄር አይወክሉም ያለው መግለጫው በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ ወሰደው እርምጃ የክልሉ መንግስት የሚደግፈው ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑን መግለጫው አክሎ አትቷል። አስቴር ምስጋናው ተጨማሪ ይዛለች። የፌዴራል አቃቢ ህግ ባለፉት አምስት ወራት በሰብአዊ መብት ጥሰትና ውስን የሆነውን የሀገሪቱን ሀብት አባክነዋል ያላቸውን ግለሰቦችና ተቋማት ምርመራ ሲያካሂድ ቆይቶ የምርመራ ውጤቱን ከሰሞኑ በመግለጫው ይፋ አድርጓል። ከመግለጫው በኋላ መንግስት ተጠርጣሪዎችን ካያሉበት እየሰበሰበ በህግ ጥራ ስር እየዋለ ይገኛል። መንግስት የህግ የበላይነትን ለማስከበር የሚያደርገው ጅማሮ በርታ የሚያስብል ነው ይላሉ አንድ የባህር ዳር ከተማ ነዋሪዎች። ስሜ ጌታ ላለው የኢትዮጵያ ህዝብ ተስፋ ቆርጦ አይነኬ ናቸው ብሎ ያለበት ዘመን ነበር። ያ ታሪክ ተቀይሮ ዛሬ ደግሞ እናይነኬዎች በትክክል የህግ የበላይነት መኖሩን የሚያዩበት፣ ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው እና ይህ ግን ጅምር ነው። ከዚህ በላይ እንዲሄድ ከዚህ በላይ እንዲጠነከር ምክንያቱም በኢትዮጵያ ባለፉት 27 ዓመታት ውስጥ በርካታ የሚባሉ የሀብት ምዝበራ እንዲሁም የሰብአዊ መብት ጥሰት ነው የተከሰተው እና ያ ሁሉ እንዲህ በአንዴ አንድ ሁለት ሰዎች ሰዎችን በማሰርና የህግን የበላይነት በማስከበር ብቻ የሚቆም ሳይሆን ከታች ድረስ በትክክል ታይቶ ተጠንቶ ህግን የጣሱ አካላት የሚጠየቁበት መንገድ መፈጠር አለበት ይላሉ አቶ አሸናፊ አካሉ። ባለፉት ጊዜያት ከባድ የሚባለው የሰብአዊ መብት ጥሰት የደረሰባቸው ግለሰብ ናቸው። ዛሬ አጥፊዎቹ በቁጥጥር ስር መዋላቸው አምባገነን የሆነው ሁሉ ከህግ በታች መሆኑን ያወቅንበት ሰዓት አሁን ነው ይላሉ። ላለፉት አምስት ዓመት ተኩል እስር ቤት ነው የቆየሁትኝ። የመንግስት ጠቅላይ አቃቤ ህግ ካቀረበው ሪፖርት ውስጥ ብዙ የሚባለው እኔ የደረሰብኝ ግፍ ነው። ጠቅላይ አቃቤ ህግ ላይ ምስክር ሆኛለሁ። የተያዙት ሰዎች መረጃና ማስረጃ ተጠናክሮ ነው የተያዙት። እንዳለፉት እንደ ሀያ ሰባት ዓመት ምንም መረጃና ማስረጃ ሳይኖር ሰውን ይዞ በመደብደብ መረጃ መሰብሰብ አይደለም የተያዘው። ቅድ በአዲስ ነው። ሪፎርሙ ደስ የሚል ነው። መጀመሪያ ከአንድ ወር በፊት ምስክርነታችን ሰጠናል። ብዙ ሰዎች የሰጧሉ እንደኔ ፎጣ ካፍንጫችን ላይ አድርጎ ውሃ በመጨመር አየርና ውሃውን በተመሳሳይ ሰዓት እንድንስበው በማድረግ በጣም አስጨናቂ የሆኑ ምርመራዎች፣ ገልብጦ ቶርች ማድረግ እንደተነገረው ራቁታችን፣ የተለያዩ ብዙ ነገሮች በቃ አሁን መጥቀስ የማልፈልጋቸው ብዙ ከጭንቅላት በላይ የሆኑ ነገሮች የተፈጸሙብን። ከእነዚህ ውስብስብነት የተነሳ ነገሩ በሚስጥር ተይዞ እኛም እኔም አንዱ ምስክር ነኝ። ጠቅላይ አካባቢ ላይ ምስክር ነኝ። እኔ አሁን ለሌሎችም የኢትዮጵያ ህዝቦች መምከር እና መናገር የምፈልገው የሚያውቁትን ነገር ያለ ምንም መሸማቀቅ አሁን ጊዜው ጊዜው እውነት የሚወጣበት ጊዜ ስለሆነ አጋዥ በመሆን ወንጀል የሰሩ ሰዎችን በማጋለጥ ጭምር መተባበር መቻል አለበት። ለመንግስት ደግሞ መናገር ፈልገው መንግስት ለአንድ ሳምንት የሚዲያ ግብዓት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል የለበትም። በሙስናውም ዘርፍ በሰብዓዊ መብት ጥሰቱም ዘርፍ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት። ይህ በእንዲህ እንዳለ ትላንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ መግለጫ አውጥቶ ነበር። ፓርቲው በመግለጫው አጽንኦት የሰጠው ነገር ቢኖር ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሄር አይወክሉም ነው ያለው። በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደውን እርምጃ የክልሉ መንግስት የሚደግፍ ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑንም በመግለጫው አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኤርትራ መንግስት ለአልሸባብ ድጋፍ ያደርጋል በሚል ለዘጠኝ ዓመታት ያህል ጥሎት የነበረውን ማዕቀብ ማንሳቱ ይታወሳል። ይህንን ተከትሎ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ትውልድ ኤርትራውያን አሜሪካውያን በሎስ አንጀለስ የኤርትራውያን ባህል ማዕከል የደስታ መግለጫ ፕሮግራም አዘጋጅተው ነበር። በዚሁ ዝግጅት ላይም ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ከኤርትራውያን ማህበረሰብ የስራ ኃላፊዎች ጋር ቆይታ በማድረግ የሚከተለው ልኮልናል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለዘጠኝ ዓመታት ያህል ጥሎ የነበረውን ማዕቀብ ማንሳቱን ተከትሎ በሎስ አንጀለስና አካባቢዋ የሚኖሩ ኤርትራውያን አሜሪካውያን በማህበረሰብ አገልግሎት ጽሕፈት ቤታቸው የደስታ ምሽት በትላንትናው ዕለት አክብረው አምሽተዋል። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰማቸውን ስሜት ያጋሩኝ ዘንድ እዚህ ሁለት እንግዶችን ጋብዣለሁ። አስኖረም ተሰማረን እባላለሁኝ። እዚህ ነው የምኖረው። የሎስ አንጀለስ ኮሚኒቲ ወይም ማህበረሰብ ሊቀመንበር ነኝ። ማዕቀቡ በመነሳቱ እንደው ምን ተሰማዎት አቶ አስመረው? በጣም ተደስቻለሁ። ሁላችን የኤርትራውያን አገር ውስጥ ያለነው፣ ውጭ ሀገር ያለነው በጣም ይህንን ቀን ልክ እንደ ሁለተኛ ነጽነት ሆኖ ነው የሚሰማል ምክንያቱም ብዙ ሕዝባችን ወጣቶቻችን ጠቅላላው ሀገራችን ውጭ ሀገር ያሉ የሆኑ ውስጥ ሀገር ስንት ስቃይ ያሳልፈው በመጨረሻ ግን ይህንን መፍትሄ በማግኘቱ በጣም ተደስተናል። ስሜ አምባሳጀር ብርሃኔ ይባላል። ሎስ አንጀለስ ባህላዊና ሲቪካዊ ሰንተር ሊቀመንበር ነኝ እንዲሁም በተጨማሪ ደግሞ የቆንስላዊ ጉዳዮች ኃላፊ ነኝ ማለት ነው። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰሙት ስሜት እንዴት ይገልጹታል? ይህን ማ መግለጹም ያስቸግራል። በጣም በጣም በጣም ነው ደስ ያለን ኢንፋክት ብዙ ጊዜ ወስዷል የሚል እምነት ነው ያለኝ። በአንድ ዓመት ውስጥም መነሳት የነበረበት ማዕቀብ ነው እና እኛ እዚህ ያለነው ደግሞ ልክ እንደ አገር ቤት ያሉት በጣም ደስ ብሎናል። እንደምታየው ሁሉም ደስታውን ለመግለጽ እዚህ ተሰባስቧል ማለት ነው። እንደው የኤርትራ መንግስት በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ረገጣ ጥሰት፣ በተለያዩ ጊዜያቶች ጋዜጠኞችን በማሰር ክስ ይመሰረትበታል። ምንም እንኳን ማዕቀቦ ቢነሳ የሚለወጥ ነገር የለም የሚሉ ወገኖች አሉ። በእናንተ በኩል ምን አስተያየት አላችሁ? አንደኛው ክስ ምን ነበር? ኤርትራ ለአልሸባብ ትደግፋለች፣ ታስታጥቃለች የሚል ክስ ነበር። ግን እንደምታውቀው ምንም አይነት መረጃ ስለሌለ ነው የጣሉት። እና ብዙ አይነት ክሶች በተለያዩ ጊዜያት አይተናል እና እነሱም ልክ እንደዚህ ምንም አይነት መሰረት እንደሌላቸው ነው እኛ የምናውቀው ማለት ነው። እና ችግሩ ምን መሰለ፣ የሁሉ ነገር የመጣው ከውጊያ በኋላ ነው እና ውጊያ አውቅቷል። አንድ አዲስ ምዕራፍ ተከፍቷል፣ አሁን የሰላም ምዕራፍ። እና ሁሉም ነገር አንድ በአንድ እንደሚፈታ እርግጠኛ ነኝ። አቶ አስመረው የሚጨምሩታል። ልክ ወንድሜ እንዳለው ብዙ ክስ ተመስርተዋል፣ ተመስርቶ ነበር። ግን ይህንን ሁሉ ክስ መሰረት የሌለው አላማው የተለየ ነው እንጂ እውነትም አይደለም። አሁን ኤርትራ እንደ ሀገር እንዳትቆም ሕዝቧ በሰላም እንዳይኖር ለማድረግ የተደረገ ተንኮል እንጂ ይህ ሁሉ በኤርትራ የተከሰተው ክስ እውነት አለመሆኑ ብቻ ነው እኔ የማውቀው። ችግር የለም ማለት አይደለም ግን እንደሚሉት የኤርትራ የተለየ ችግር እንደተለየ ችግር ተወስዶ በዚሁ የማያስፈልግ ማዕቀብና ችግር መግባቱ ተገቢ አልነበረም ነው የሚለው። እንግዶቼን እጅግ አርጌ አመሰግናለሁ። እኛም እናመሰግናለን። ዳ እኛም እዚህ መጥተህ በዚሁ የደስታ ቀናችን ይህንን እድል መስጠትህ በጣም እናመሰግናለን። እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ከዚሁ ዘገባ ጋር በተያያዘ አቶ ሰለሞን ገብረ ኢየሱስ ማዕቀቡ በኤርትራ ሕዝብ ላይ ያደረሰው ጉዳት አልነበረም ሲነሳም የሚያስገኝለት ጥቅም የለም ብለዋል። አቶ ሰለሞን ዋን ኔሽን ኤርትራ ወይም እንደ ሀገር ኤርትራ በተባለው የፖለቲካ እንቅስቃሴ የከፍተኛ ቦርድ አባል መሆናቸውን ገልጸውልናል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንድ አምባገነን መሪ ጋር የሚያደርጉት ውል የኤርትራንና የኢትዮጵያውያንን ህዝብ አደጋ ላይ ሊጥል የሚችል ነው ብለዋል። አዳንች ፍስሀዬ ናት ያነጋገረቻቸው። እሺ፣ ይሄ ማዕቀብ ኤርትራ ላይ የተጣለበት ዋናው ምክንያት የኤርትራ መሪ ወይም ፕሬዚደንት አልሸባብን ይደግፋሉ ተብሎ ነው ይሄ ማዕቀብ የደረሰባቸው ማለት ነው። ስለዚህ ይሄ ማዕቀብ ለኤርትራ ህዝብ ምንም የጎዳው ነገር የለም፣ የጠቀመውም ነገር ምንም የለም ተግባራዊም አልነበረ። ምክንያቱም የመንግስት ባለስልጣናት ከአንድ ሀገር ወደ ሌላ ሀገር መንቀሳቀስም አይፈቀድባቸውም ነበር። የመንግስት የሆኑ አንዳንድ ተወካዮችም ከኤርትራ ውጪ ቢዝነስ ማድረግም አይፈቀድላቸውም ነበር። ግን በአንጻሩ በዚህ ላይ ምንም ክትትል የተደረገ ነገር የለም። መንግስትም የኤርትራ መንግስትም እንደፈለገው ነበር የሚንቀሳቀሰው እና የሚሰራው። ስለዚህ ይሄ ማዕቀብ ዝም ብሎ ወረቀት ላይ የነበረ እንጂ በተግባር ላይ ያልተሰራበት ስለሆነ መነሳቱም አለመነሳቱም ምንም ያመጣው ለውጥ የለም ነው የምንለው ግን በአንጻሩ ኤርትራ ላይ ያለው ስርዓት ማለት ፕሬዚደንት ኢሳያስ አፈወርቂ አሸባሪዎች ከማገዝ ወይም ራሳቸው ደግሞ አሸባሪ ከመሆን አንድ ቀንም አንድ ሌሊትም አርፎ ስለማያውቁ የማዕቀቡ መነሳት ምንም ብዙ የሚያመጣው ለውጥ አለው ብዬ አልገምት። እንዴት በተግባር ላይ አልዋለም ሲሉ እንግዲህ የተወሰኑ ሰዎች ከሀገር እንደፈለጉ እንዳይንቀሳቀሱ፣ ገንዘባቸውም ወይ ንብረት ካላቸው ውጭ ማስወጣት አይችሉም የሚል ነው። እንግዲህ ድንገጋው በዛም ላይ ህዝብን እንዴት ላይጎዳ ይችላል? ዘጠኝ አመት ሙሉ ማዕቀብ ሲጣል እንዴት አይጎዳም ህዝብን። ምክንያቱም ሁለት አይነት ማዕቀብ ነው ያለው። አንድ ማዕቀብ ይሄ ስማርት ሳንክሽን የሚባለውን በባለስልጣኖች እና በወታደሮች አዛዦች ያነጣጠረ ማዕቀብ ነው ማለት ነው። ስለዚህ በኤርትራ ህዝብ ላይ በቀጥታ ምክንያቱም የሆነ ኢንቨስተር ወደ ኤርትራ ለመግባት በፓብሊክ ኢኮኖሚ ሴክተር ላይ ምንም ያነጣጠረ ነገር ስላልነበረ ኤርትራ የጎዳት የኢኮኖሚ ላለፉት ዘጠኝ ዓመታት ከኢትዮጵያ ጋር በነበራት ጦርነት ኤርትራ በኢኮኖሚ አለም አደጓ ካልሆነ በስተቀር ይሄ ማዕቀብ በቀጥታ ለኤርትራ ኢኮኖሚ ጎዳው ብለን ማሰብ አንችልም። ግን ትልቁን የኤርትራን ኢኮኖሚ የጎዳው ነገር ቢኖር መንግስት የሚከተለውን የኢኮኖሚ ፖሊሲ ነው። ፕራይቬታይዜሽን አይፈቅድም። ኤርትራ ላይ ያለ ንብረት ሁሉም ነገር የመንግስት ነው። ንግድ የሚያደርገው መንግስት ራሱ ነው። ለኤርትራውያኖች እድል ስለማይሰጥ ይሄ ነው የኤርትራን ኢኮኖሚ ያዳቀቀው እንጂ ይሄ ዩናይትድ ኔሽን ማዕቀብ ለኤርትራ ህዝብ ኢኮኖሚ ጎዳው ብሎ መናገር በጭራሽ አይቻልም። እንግዲህ እርስዎ አንድ ግልጽ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈው እንደነበረ ሰምተናል እና ያንን ደብዳቤ ለመጻፍ ያነሳሳት ነገር ምንድን ነው? አው ይሄ ደብዳቤ ለጠቅላይ ሚኒስትር ዶክተር አብይ የጻፍንበት ምክንያት ምንድን ነው? ዶክተር አብይ ወደ ስልጣን የመጡት የኢትዮጵያ ወጣቶች ባደረጉት የዲሞክራሲና የፍትህ እንቅስቃሴ ወደ ስልጣን የመጡት ሰዎች ናቸው እና እንዲህ ሆኖ ሲያበቁ ከአንድ አምባገነን መሪ ፓርላመንት ወይም ደግሞ ህገ መንግስት የሌለው አገር፣ የህዝብ ተወካዮች የሌለበት አገር የሚመሩት ህዝቡን አርበርብደው አንቀጥቅጦ ከሚመሩ መሪ ጋር ሆነው ሰላም ማምጣት ስለማይቻል የሚያደርጉትን ሁሉ ውሎች የኤርትራን ህዝብ ያካተተ መሆን አለበት። የሚያርጉትን ውል ፍትሀዊ እንዲሆን ዘለቄታ እንዲኖረው የኤርትራን ህዝብ ግምት ውስጥ ያስገባ እንዲሆን ነበር ጥያቄው ያቀረብ ነው። ግን እንደምናየው ከሆነ ግን ዶክተር አብይ ከአቶ ኢሳያስ አፈወርቅ ጋር ሆነው ብዙ በፖለቲካም በሁሉም ነገር ሽርክነት ፈጥረዋል። ይሄ ደግሞ ለኤርትራና ለኢትዮጵያ ህዝብ በመጪው አደጋ ሊከት የሚችል ብለን ነው የምናምነው። ምን አይነት አደጋ ውስጥ ነው ሊከት የሚችለው? ለምሳሌ የሚደረጉት ያሉት ውሎች የኤርትራ ህዝብ ምንም አያውቀውም። የሚሰማ ያለው ከሶስተኛ አካል ካልሆነ በስተቀር ምንም ምን እንደሚደረግም አያውቀውም። ስለዚህ ከአንድ በህጋዊ መንገድ የማይሄድ የህዝብ ተወካዮች የሌሉበት ስርአት ጋር የሚደረገውን ነገ የኤርትራህን ህዝብ ይሄ የሚደረጉት ውሎች የማያውቃቸው ከሆነ ሊቀበላቸውም አይችልም። ስለዚህ የሚደረጉት ያሉት ስምምነቶች ፕሬዚደንት ኢሳያስ በህይወት እስካሉ ድረስ የሚሰሩ እንጂ እሳቸው ከስልጣን ከለቀቁ በኋላ ዘላቂነት ሊኖራቸው ስለማይችል ነው። አቶ ሰለሞን ገብረ ኢየሱስ ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም በበኩል አመሰግናለሁ፣ አዳነ። የእንግዲህ አድማጮች የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔም መስታወት አድራጋው ነበር። ዝግጅታችንን ያቀናበረልን ሞክቢል ያቢሮ ነው። ከተከታዩ ዜማ ጋር አብረን ተዋችኋለን። መልካም ምሽት። በነገው ክሶ እንገናኝ።

Kenkaunato, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, Hasel, H Sunt Radonisa Galea America.